the ጸሎታቸውን አድርሰው ከቤት እምነት ስመለሱ ያነጋገርኳቸው ወይዘሮ ትዕግስት ከበደም ማርታ ገብረ ማርያምና ፀሐይ ወርቅኔ የተባሉ የከተማ ነዋሪዎች መንግስት ለመምረጥ መዘጋጀታቸውን በቅደም ተከተል ተናግሯል። የሚያስተዳድረኝ መንግስታችን መምረጥ ተዘጋጅተዋል። ዝግጁ ነን። በአስራ ሁለት ሰዓት ተነስተን መምረጥ ግዴታም ነው፣ ውዴታችንን ነው። እሺ አንቺስ ነው ምን ያልተዘጋጅተሻል? እርሶ መራና ይህቺን አገር ይመራታል የሚል መንግስት ምን ያልተዘጋጅተዋል? ዘባት የእስካሁን የምርጫ እንቅስቃሴ ውህደቱን እንደታዩት? በሐዋሳ ከተማ የታቦር ክፍለ ከተማ ነዋሪ አቶ ዮሴፍ አሰፋ ስሜቱን አጋርቶናል። በጣም ደስ ብሎኛል። የምፈልገውን ፓርቲ በነፃነት ለመምረጥ ከዚህ በፊት ከነበሩት ምቹ ጊዜ ያለው ይመስለኛል። ኢትዮጵያኖች፣ እኔ የሚሰማኝ የሆነው ሁሉም ወጥቶ ይበጀኛል፣ ይጠቅመኛል የሚለውን ፓርቲ ቢመርጥ መስለኝ። ከዚህ በፊት ከነበረው ሁኔታ የተሻለ ወይም ምቹ ብለሃል፣ ምን ለማለት ፈልገው ነው በፊት ያለው ነገር ያው ምናቃቸው ካድሮ ተሰብስበው ይመርጡ ነበር ያስመርጡ ነበር። አሁን ግን ኮምፕሊትሊ ከዛ ነጻ የሆነ ምርጫ ነው። ምክንያቱም ምናቃቸው ተቃዋሚዎች፣ ምናቃቸው ታዛቢዎች፣ ምናቃቸው ተመራጮች ናቸው ያሉት በነጻነት ሚስጥራዊ በተጠበቀ ሁኔታ ነገሮች ሲመቻቹ ያየው ነው። በጣም ደስ ይላል፣ ይበል የሚያሰኘው ሌላ የከተማ ነዋሪ ወይዘሮ ሙሉነች ሙሴ በምርጫ የሚያሳትፋቸው የሚያሳትፋቸውን ካርድ ወስዶ ለምርጫው የተዘጋጁ መሆናቸውን ሲያስቡ ደስ የሚል ስሜት እንደምሰማቸው ገልጸው ዝግጁ መሆናቸውን ተናግሯል። ተመርጦ ልኝ ሳይሆን መንግስት ለመሾም የኔ ውሳኔ መፈለጉን ሳስብ ያስደስተኛልን በማለት ተናግሯል። ማስተዳደር የሚሰለውን መንግስት ምን እንደሆነ አውቀ ተረድቼ የሚያስፈልገኝ የሚበጀኝን አውቀ ምንድን ነው የሚሰማሽ? አሁን ለመምረጥ ዝግጁ ስትሆኚ በተለይ የስድስተኛው አገራዊ ምርጫ ምንድነው? ደስታ ነው የሚሰማኝ፣ ሰላም ነው የሚሰማኝ። አዋሳ ደግሞ የበለጠ ሰላም ሀገር ናት፣ ነጻነት ያለባት ሀገር ናት። ምንም ችግር ሳይኖር ማረጥ ወደሰቡም እኔም ተዘጋጅቻለሁ እንደ አንድ መራጭ። ዝግጅቱ እንደታየሽው ከተማ ውስጥ ያለው በጣም ደስ ይላል፣ ሁሉም ሰላማዊ ነው። ያ ሁሉ ነገር አልቆ አሁን ያው እንደሚታውቁት ዶንካኑ ተፈቅሎ ሁሉ ነገሩ ያው አልቋል። እንግዲህ መራጮች ካርድ ይዘዋል ብዙ መራጮች እና ይሆናል ምንድ የሚጠበቅባቸው መምረጥ መ ወጥቶ መምረጥ አለበት። በሀዋሳ ከተማ የምርጫው የመጨረሻ ዝግጅት የደረሰበትን ደረጃ በቃኘበት ወቅት ስድስተኛው ሀገራዊ ምርጫ ሲቃረብ ያጓጓ ጀምሯል ሲሉ ነዋሪዎች ተናግረዋል። በዚህ ምርጫ አሸናፊ የሚሆነውም ፓርቲ ሆነ ተሸናፊዎችም ሰላምን በማስቀደም የሰለጠነ የፖለቲካ ስርዓትና የዴሞክራሲ ልምድ እንዲያድግ በማድረግ ሀገራዊ ሚና እንዲጫወቱም ጥሪ አቅርበውላቸዋል። ምርጫው እኔ እንዳየት ሁሉም ተሸናፊ ተቀብሎ አሸናፊው የገባውን ቃል ጠብቆ የተሻለ ኢትዮጵያ የተሻለ ሀገር ቢፈጥር ደስ ይላል ነዋሪዎቹ ድምጽ ለመስጠት ዝግጅታቸውን ማጠናቀቃቸውንም ተናግረዋል በአንጻሩ ደግሞ በሚሊዮኖች የሚቆጠሩ ኢትዮጵያውያን መንግስታቸውን ለመምረጥ በሚዘጋጁበት በዚህ ወቅት ካርድ ባለመውሰዷ በቁጭት ስሜት ውስጥ መሆኗን ወይዘሮ ቲድዳ ሆርድርፋ ለቪኦኤ ተናግረዋል ያው ቅር ብሎኛል ባለመምረጥ ለምን ያው እኔ ምራሲ ደስ ይለኝ ነበር። የሲዳማና የደቡብ ክልል ምርጫ ቦርድ የቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬ በቀለም ሁሉም ዝግጅት ተጠናቋል ብሏል። የመንግስት የሥራ አስፈጻሚዎችና የጸጥታው ዘርፍ ምርጫው ሰላማዊ፣ ዴሞክራሲያዊና ነጻ ሆኖ እንዲጠናቀቅ የበኩላቸው ሚና እየተጫወቱ ስለመሆናቸውም ተናግሯል። ከምርጫ ቦርድ ጋርም በመቀናጀት ተግባራትን እየፈጸሙ ናቸውም ብሏል። ምርጫ አስፈጻሚዎችም በወቅቱ ገብተው ብሔራቸውን አመቻችተው ድንኳን ተክለው እንደገና ደግሞ ምርጫ ቁሳቁሳቸውን አስገብተው ተገቢ ጥበቃ በማድረግም ተብለዋል። ስለዚህ ምርጫ ሰጠው ትብሪታቸው ወስደው ሄደዋል። ስለዚህ እንዲያስገሉ እንደ ሲዳማ ወደ 11552 ምርጫን የሚያስፈጽም አካላት ተሰማርተው በስራ ላይ ይገኛሉ። ማለት እንደ ደቡብ ወደ 42 በድምሩ ወደ 5 ወደ 50 ሺህ ያህል ሰው በዚህ ስራ ተሰማርተው ይገኛሉ። በሁሉም ክልሎች ማለት ከፊ ስራ ነው የተሰራው ማለት ነው። ቪኦኤ የድምጽ መስጫ ምርጫ ጣቢያዎችን ሲቃኝ በዋለበት በሐዋሳ ከተማ ከ234 ሺህ በላይ ዜጎች ለመምረጥ ካርድ መውሰዳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ መላክታል። በሐዋሳ ከተማ የሚገኙ ምርጫ ጣቢያዎች ድንኳን ተጥሎባቸው የምርጫ ጣቢያዎችን የሚያሳዩ ስምና ስፍራ የሚገልጡ መረጃዎች ተለጥፎባቸው ድምጽ መስጫ ምስራ ቦታዎች ተዘጋጅቶላቸው እንዲሁም ካርድ መቀበያ ቦታም ተበጅቶ ተመልክቻለሁኝ። ከዚህ በተጨማሪም በከተማው የፌዴራል ፖሊስ አባላት የሲዳማ ክልል ልዩ ኃይልና የከተማ ፖሊስ ቅኝት ሲያደርጉም አስተውያለኝ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም